በጅግጅጋ ከተማ ለይቶ ማቆያ ውስጥ የሚገኙ ከጎረቤት ሀገራት የተመለሱ ኢትዮጵያውያን መንግስት አስፈላጊውን ድጋፍ እያደረገላቸው እንዳልሆነ በመግለጽ ቅሬታቸውን አቀረቡ የአሜሪካ ድምጽ ያነጋገራቸው በመቆያው የሚገኙ ኢትዮጵያውያን የአፍና አፍንጫ መሸፈኛ ማስክ እና ሳሙና እንዳልተሰጣቸው በአንድ ክፍል ውስጥ ከሶስት እስከ ስድስት ሆነው እንዲኖሩ እንደሚገደዱ እንዲሁም ከኮሮና ቫይረስ ነጻ ከሆኑ በኋላም እንዲሄዱ እንደማይፈቀድላቸው በመግለጽ የምግብ አቅርቦቱም የተጓደለ መሆኑን በመግለጽ ቅሬታቸውን አሰምተዋል። የሶማሌ ክልል ጤና ቢሮ በበኩሉ ክፍተቶች ቢኖሩም የተወራውን ያህል አይደለም በማለት ማስተባበያ ሰጥቷል። በዛሬው እለት አራት መቶ አንድ የሚሆኑት ከለይቶ ማቆያ ወጥተው ወደ የትውልድ አካባቢያቸው ይሄዳሉን ብሏል። አዲስ ቸኮል ዝርዝር ዘገባ አለው ከየትኛውም የሀገሪቱ ለይቶ ማቆያዎች በላይ በተከታታይ ቀናት በርካታ የኮሮና ቫይረስ ያለባቸው ሰዎች በተገኙበት የጅጅጋ ለይቶ ማቆያ የሚገኙ ዜጎች ክልሉ አስፈላጊውን ድጋፍ እያደረገልን አይደለም ብለዋል። ቢኒያም የተባለ ወጣት የተለያዩ ችግሮች ያሉብን መሆኑ ብቻ ሳይሆን ቅሬታችንን የሚሰማን አካልም የለም ሲል ያማርራል። ምርመራ አደረጉላችሁ? ሄደን ምርመራ አድርገን እና ውጤቱን ሳወቃችሁ። አብርሃም የተባለ ሌላ ወጣትም የቢኒያምን ቅሬታዎች ያጠናክራል። ከአንድ ክላስ ተዘግተን ያለ ነው። ከገባን ቢያንስ ሀያ ቀን ምናምን ሆኖናል እና ምርመራ ውጤት ዝም ብሎ በወሬ እየመጡ የሆነ የማሳመኒያ ቃላት ነው የሚሰጡን። ዝም ብሎ እናንተ ደህና ናችሁ፣ ወረቀት የለም። እኛ ምንም ማስረጃ ነገር የለንም። እንደገና በሽንት ቤቱ ዙሪያም ሽንት ቤቱ ትክክል አይደለም። እንደገና ውሃ ራሱ ስንቀዳ መከላከያ ወታደሮች ራሱ ብዙ ጫና ያደርሱብናል። ምን አይነት ጫና ያደርሱባቸዋል? ውሃ በምንቀዳ ሰዓት ድንጋይ የመወርወር እንደዚህ የማባረር ባህሪ አላቸው። ችግር አለ እነሱ ላይ ራሱ ማለት ነው። ምርመራ ተደርጓል፣ በአስራ አራተኛው ቀናችን ውጤት ይኸው እስካሁን የለም። አንድ ቀን ሞልቶናል። አልነገሯችሁም ውጤት ሴት አልነገሩንም። እያጉ ያሉ ነው። ምግብ ላይም በስነ ስርዓት አይደርሰንም። የሚመጣው ምግብ ራሱ የተስተካከል አይደለም። አንድ ወር በላይም የሚያለፋቸው አሉ። ወደ ፌዴራል ራሱ ምናምን ጤና ሚኒስቴር እንደዚህ ምናምን ነገር ራሱ በጤና ዙሪያ የምናወራውን ስንፈልግ ስንደውል ራሱ ስልክ ራሱ ያነሱ ነው። ፌዴራል ላይ ማለት ነው። እዚህም እንደዛው በቃ አማርኛ አይችሉም እያነሱ እንትን ሲሉም ማለት ነው። በራሱ በክልሉ እንትን ስናወራ አማርኛ አይችሉም ወዲያውኑ ጆሯችን ላይ ይደረግሙታል። እንደዚህ ዛ አይነት ጫና አለብን። ስለዚህ እኛ እዚህ ለማን መናገር እንችላለን? ለምን እኛ እንደዚህ በዚህ ሰዓት ያንስ ወይ? ሳሙና እንኳን መንግስት ላይ ራሱ አይደግፈንም። በዛ ላይ በባዶ ከስደት ነው የገባ ነው። ሲልበር እንኳን መቀየሪያ የለንም። የምንለብሰው መቀየር የለንም። በቃ በዛ አይነት ጫና ላይ ነው ያለን። እንደገና ደግሞ በሽታው ራሱ ሊፋታ አይቻለው። ምግብ ስንወስድ ራሱ ተሰልፈን፣ እርስ በርስ በቃ እየተደባጀብን፣ ምንም አይነት ስነ ስርዓት የለም። እንደገና ደግሞ የማክስ የሚባል ነገር ራሽ እኛ ለምን ራሱ ልናገኝ አልቻለም። ጥያቄያችን ራሱ ሊመለስ አልቻለም። የሶማሌ ክልል ጤና ቢሮ ኃላፊ የሆኑት ዶክተር ዩሱፍ መሀመድ በበኩላቸው የሚቀርቡ ቅሬታዎች በከፊል ትክክል ናቸው ይላሉ። ያው ትራንስፖርቴሽን የሚያቀርበው ፌዴራል መንግስት ነው። ዛሬ አራት መቶ አስራ አንዱ ይወጣሉ። በዛ ላይ የክልላቸው ይሄዳሉ መኪኖቹ ገብተውላቸዋል። ትክክል ነው። መዘግየት አለ። መዘግየቱ በነበረው ግን ያው መኪና ሲቀርብ ና ዳታ እንትን ስንና ስንለዋወቅ ነው። ውጤትም በተመለከተ በተወሰደ ኦልሞስት ዘገየ ከተባለ አንድ ቀን

ማቋረጥ በሚያጋጥሙበት ሰዓት ያንን ሰፕላይ የምናደርግበት ሚስና ከአሁን በኋላ እንዳይቸገሩና እንዳይቋረጥ ለማድረግ እየሰራን ያለንበት ሁኔታ ነው ያለው። እንግዲህ አጠቃላይ ከዚሁ ጋር ተያይዞ የሳሙናና አፍና አፍንጫ መሸፈኛ ማስክም አቅርቦት የለንም ነው የሚሉት። ሳሙና ሰጠናቸዋል። ማስክ እውነት ነው፣ እኛም ራሳችን ልጥረት ስላለብን የሚመጣና ዛሬ ሰጣችሁ ሳሙና፣ ግን በነፍስ ወከፍ ነው የተሰጣቸው ለሁሉም። ምግብስ ያው ዩኒቨርሲቲ ነው የሚያቀርበው፣ ያለውን ነገር ነው የሚያቀርብላቸው። እንግዲህ ተባላ የሚያቀርቡላቸው የሚያቀርብላቸው አይታችሁታል። እየቀርበላቸው ያለውን ምግብ ተማሪዎች በሉት የነበረው እንግዲህ ከዩኒቨርሲቲ አስተዳደር ጋር እንነጋገራለን። ዞሮ ዞሮ ተማሪዎች የነበረውን ነገር ነው እንትን እያደረገ ዶርም ላይ እዛ ለይቶ ማቆያ ውስጥ ዩኒቨርሲቲ ውስጥ በአንድ ክፍል ሶስት ሰው፣ አራት ሰው፣ አምስት ሰው እስከ ስድስት ሰው የሚኖርበት ሁኔታ አለ ነው የሚሉት ናቸው አንድ ላይ የተሰባሰቡ የሚተዋወቁት ጉጅ የሚለውበት ና አብረ የሚያዝርበት ሁኔታ አለ ግን እኛ ማክሲማም አንድ ክላስ ውስጥ ሁለት ሰው ነው ያለው ማክሲማም የሶማሌ ክልል የለይቶ ማቆያ ጥረት እንዳለበት ከዚህ በፊትም ገልጾ የነበረ ሲሆን ተጨማሪ የለይቶ ማቆያዎችን እያዘጋጀ ነው ብለዋል ዶክተር ዩሱፍ በዛሬው ዕለት እንዲወጡ የተወሰኑት አራት መቶ አስራ አንድ ኢትዮጵያውያን ወደ አራት ክልሎች ማለትም ወደ ትግራይ አማራ ኦሮሚያ ና የደቡብ ኢትዮጵያ ህዝቦች ብሔራዊ ክልላዊ መንግስታት የሚሄዱ መሆናቸውን ያስታወቁት ዶክተር ዩሱፍ ሁሉም ክልላቸው ድረስ ነው የሚሸኙት ብለዋል በተያያዘ በሶማሌ ክልል ከለይቶ ማቆያ ውጪ የመጀመሪያው የኮሮና ቫይረስ ያለበት ሰው በዛሬው ዕለት መገኘቱን ያረጋግጡት ዶክተር ዩሱፍ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አደራ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።